The Voice of America. መንግስት ከጀመረው ሕግ የማስከበር ዘመቻ ጎን ለጎን የህወሀት ቡድን ይፈጽመዋል ያሉትን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማሳወቅ ቀዳሚ ስራው እንዲሆን የአማራ ዴሞክራሲያዊ ኃይል ንቅናቄ ዲሃን ጠየቀ። ንቅናቄው ሰሞኑን የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው አንዳንድ ቦታዎች በመሄድ የሞራልና የስንቅ ድጋፍ ማድረጉንም ገልጿል። አስቴር ምስጋናው ሪፖርተር ሰሪሳለች የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ዛሬ በሰጠው ጋዜጣዊ መግለጫ ህወሀት እየፈጸመ ያለውን ኢሰብአዊ ድርጊትም ለዓለም አቀፉ ማህበረሰብ ይፋ እንዲደረግ የንቅናቄው ስራ አስፈጻሚ አቶ ጌታቸው ወረደ በመግለጫው ገልጸዋል ህገወጡ የተነጁንታ ካለፉት ዓመታት በተለየ ሁኔታ በአማራ ህዝብ ላይ ብሎም በኢትዮጵያ ያደረሰውን ቁሳዊና ሰብአዊ ውድመት ለአንዴና ለመጨረሻ ጊዜ ለማስወገድ የሚደረገው ትግል የህልውና ትግል መሆንን እየገለጽን በስኬትና በአጭር ጊዜ እንዲጠናቀቅ መንግስት በከፍተኛ ኃላፊነት መንፈስ በብቃት መወጣት እንዳለበት ማሳሰብ እንወዳለን። የህግ ማስከበሩን ተግባር የሚጻረሩ የውጭ ኃይሎችን ተገቢውን የዲፕሎማሲያዊ ስራ በመስራት ጫናውን መቀልበስ ይኖርበታል። በተጨማሪም የትህነግ ቡድን የፈጸመውን ወንጀል ለዓለም ሕዝብ ገልብጦ በማቅረብ የደረሱልኝ ጥሪ እያሰማ ነው። በመሆኑም በእኛ በኩል እውነታውን በመረጃና ማስረጃ በማስደገፍ ለዓለም ማህበረሰብ ማሳወቁን አጠናክረን እንቀጥላለን። የትነግ ቡድን ስልጣን ላይ ያለና ወደ መቀሌ ካፈገፈገ ጀምሮ በአጠቃላይ የፈጸማቸው ወንጀሎች በዝርዝር ለህዝብ እንዲቀርቡ በየደረጃው ያሉ ወንጀለኞች ለህዝብ እንዲቀርቡ አጥብቀን ማሳሰብ እንወዳለን። መላው ኢትዮጵያ፣ እንዲሁም ወልቃይትና ራያ የሚገኙ የጅምላ መቃብሮችን የማፈላለግ እንዲሁም የትግነግ የዘር ማጥፋትና ማጽዳት ወንጀል ሰለባ የሆኑ ሰዎችን የማፈላለግና ወንጀሉን የማጋለጥ ስራ በሰፊው ተሰርቶ ተበዳይ ወገን ፍትህ ማግኘት እንዲችል እናሳስባለን። ንቅናቄው በማይካድራ የተፈጸመውን ጥቃትም አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። የንቅናቄው ሊቀመንበር አቶ ተስፋውን አለምነ እንደሚሉት ደግሞ በማይካድራ የተፈጸመውን ጥቃት ንቅናቄው አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። ትነግ በግልባጩ የራሱን ወንጀል ከሚገባው በላይ በማጮህ በማይካድራ ያለውን የዘር ማጥፋት ወንጀል ሌሎች እንደፈጸሙት ለማስመሰል ዓለም አቀፍ ሚዲያዎችን፣ ሌሎችን አክስሶችን እየተጠቀመ ነው ያለው። ይህ ደግሞ ከፍተኛ የሆነ ወንጀል ነው። ስለዚህ መንግስት አለም አቀፍ ያሉ ሚዲያዎች በመጠቀም የዲፕሎማሲ ጫናዎች በመጠቀም በከፍተኛ መስራት መቻል አለበት። የህግ ማስከበሩን ተግባር ጎን ለጎን የዓለም አቀፍ ማህበረሰቡንም ወይም ብዥታ ስላለ ይህንን ብዥታ ደግሞ እኛም እንደ ድርጅት በመረጃና በማስረጃ አስደግፈን ለዓለም አቀፍ ማህበረሰቡ ባገኘ ነው አጋጣሚ ሁሉ ማገለጻችንን አጠናክረን እንቀጥላለን። ከዚህ ባለፈ ግን መንግስት እንደ መንግስት አሁን እየወሰድ ያለው ህግ የማስከበር እርምጃ በከፍተኛ ጥንቃቄ በስኬት እንዲጠናቀቅ ከፍተኛ ጥንቃቄ እያደረገ ነው ያለው። ይህንንም በበጎ መልኩ ነው የምናየው። ዞሮ ዞሮ የንጹሀን የዜጎችን ህይወት ለመታደግ አሁንም ጥንቃቄውን እንዲቀጥል አጥብቀን እናሳስባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር